በቤንሻንጉል ጉሙዝ ክልል በከምባሲ ወደ ቶንጎ ይጓዝ የነበረ መለስተኛ አውቶቡስ ላይ በደረሰ የፈንጂ አደጋ የዘጠኝ ሰዎች ህይወት ማለፉን የቤጊ ወረዳ አስተዳደር አስታውቋል። የአደጋው መንስኤ የተጠመደ ፈንጂ ነውም ተብሏል። ዘጋቢያችን ናኮር መልካ አዲስ ዘጋቢያችን ነው። ተከታዩን አጠናቅሯል። በቤንሻንጉል ጉሙዝ ክልል ከባምባሲ ወደ ቶንጎ ይጓዝ በነበረ አነስተኛ የህዝብ ማመላለሻ አውቶቢስ ሚኒባስ ላይ በደረሰ የፈንጅ አደጋ የዘጠኝ ሰዎች ህይወት ማለፉን የቤጌ ወረዳ አስተዳዳሪ አስታውቀዋል። የወረዳው አስተዳዳሪ አቶ ጂፋ ራቢፋ ለአሜሪካ ድምፅ እንደገለጹት ዛሬ ጠዋት ሶስት ሰዓት ገደማ ከባምባሲ 18 ሰዎችን አሳፍሮ ወደ ቤጊ ጉዞ የጀመረው ሚኒባስ ላይ አደጋው የተከሰተው ቤጊ መገንጠያ ስፍራ ላይ ነው። በፍንዳታው የስምንት ሰዎች ህይወት ወዲያውኑ ሲያልፍ የአንድ ተሳፋሪ ህይወት ደግሞ ቤጊ ሆስፒታል ከደረሰ በኋላ ማለፉ ታውቋል። ገደማ ሚኒባሲን ጥርጥ ባምባሲ ቤኒና ቶንጎ መገንጠያ አካባቢ ሲደርሱ የመከላከያ ሰራዊት ፍተሻ አድርጎ እንዳሳለፋቸው መረጃ አግኝተናል። ትንሽ እንዳለፉም ጂቫ በሚባል ቦታ መኪናዋ ከመሬት ወደ ሰማይ ነጥራ ስታበቃ ተመልሳ መሬት ላይ ያረፈች እና አደጋውም በዚሁ መኪና ላይ እንደተከሰተ ነው የሰማ ነው። ኢቢሲ የኢትዮጵያው መገናኛ ብዙሃን በፍንዳታው ስምንት ሰዎች መሞታቸውን ሲዘግብ፣ የኢትዮጵያ ዜና አገልግሎት ኢዜአ ደግሞ የክልሉን ፖሊስ ኮሚሽን ኮሚሽነር ሰይፈዲን ሀሩንን ጠቅሶ የአስር ሰዎች ህይወት ወዲያውኑ ማለፉን ነው የዘገበው። ጉዳዩን ከቤጌ ሆስፒታል ለማጣራት ወደ ዶክተር አዩብ ደውልም ስልካቸው አልተነሳልኝም። የሆስፒታሉ ሰራተኛ አቶ መሀመድ አሊ ግን የዘጠኝ ሰዎች ህይወት ማለፉን ነግረውኛል። ሾፌርም ሆነ ረዳቱ ራሳቸውን አያውቁም እና ሁኔታው ይሄ ነው ብሎ የሚናገሩት ነገር አይደለም ያስቸግራል። የአደጋው መንስኤ የጠመደ ፈንጂ ነው ከማለት ውጭ ለጊዜው ማን ለምን አጠመደው የሚለው አለመታወቁን የወረዳው አስተዳዳሪ ይናገራሉ። ፈንጂ ነው ነው የሚሉት መኪናዋ ነጥራ በመመለሷ ነው እንግዲህ ይህን የሚሉት ግን፣ መኪና እንዲህ በቦምብ ተመቶ ነጥሮ አይመለስም። የመሳሪያውን ስም የሚያውቁ ፖሊሶችም የሆኑ የአካባቢው ሰራዊት እንደሚናገሩት ቦምብ ቢሆን ኖሮ መኪናዋ እንዲህ አትጨረማመትም ነበር። በቤጊ ሆስፒታል እየታከሙ ከሚገኙ የአደጋው ሰለባዎችን ለማናገር ጥረት አድርገን ነበር። ለአሜሪካ ድምፅ ለተጠናከረው ዘገባ ናኮር መልካ ከነቀምቴ